በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ በትናንትናው እለት በህግ መወሰኛው ምክር ቤት መደመጥ ጀምሯል። የምክር ቤቱ አባላት ትራምፕ ከወር በፊት በምክር ቤቱ ህንፃ ላይ በደጋፊዎቻቸው የተካሄደውን አመፅ አነሳስተው እንደሆነ የጥፋተኝነት ውሳኔ መወሰን ይኖርባቸዋል። አመፁ የተካሄደው የምክር ቤቱ አባላት በ2020ው ምርጫ ፕሬዚዳንት ትራምፕን ድል የነሱትን የጆ ባይደንን የምርጫ ውጤት በማጽደቅ ላይ እያሉ መሆኑ ይታወሳል። የምክር ቤቱ ዘጋቢ ካትሪን ግብሰን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ወር በምክር ቤቱ ህንፃ ላይ የተካሄደውና የሰዎች ህይወት የጠፋበት አመፅ በአሜሪካ የመጀመሪያው የሆነው ታሪካዊ ክስ እንዲመሰረት ምክንያት ሆኗል። የቀድሞ ፕሬዚደንት በዩናይትድ ስቴትስ መወሰኛው ምክር ቤት ፊት ተከሳሽ ሆነዋል። ትራምፕ የተከሰሱት ይህን አመፅና ሁከት አነሳስተዋል በሚል ነው። አንድን ሰው አጭበርብሮ ስታገኘው በተለየ ህግ መሄድ ይፈቀድልሃል። ትራምፕ በ2020 ምርጫ ያሸነፉ መሆናቸውን በሐሰት ከተናገሩ በኋላ ከየክፍለ ግዛቱ የተውጣጡ ተወካዮች ለጆ ባይደን የሰጡትን የአሸናፊነት ድምፅ ውጤት እንዳይቀበሉ ደጋፊዎቻቸውን በማነሳሳት ተከሰዋል። የመወሰኛው ምክር ቤት መሪ ሴኔተር ቻክ ሹመር እንዲህ ይላሉ። Ever brought against a president of the United States. <laughs> እንደ ኤውሮፓ አቆጣጠር ጥር ስድስት ከተካሄደው አመጽ ጋር ተያይዞ ከሁለት መቶ በላይ የሆኑ ሰዎች ተከሰዋል። ይህ የሆነው የምክር ቤት አባላት ሁኔታው ለአገር ውስጥ ጽንፈኝነትና ፕሬዝደንታዊ ስልጣንን አላግባብ መጠቀም ሊያስከትል ይችላል በማለት እያስጠነቀቁ ባለበት ወቅት ነው። በፕሬዝደንቱ ላይ የተመሰረተውንና በመታየት ላይ ያለውን ክስ የሚመሩት ዴሞክራቱ የተወካዮች ምክር ቤት አባል ጄሚ ራስኬን እንዲህ ገልጸውታል። we cannot have presidents inciting and mobilizing mob violence against Ye, america የአሜሪካ ብሔራዊ ዘብ አመፁ ከተካሄደበት ጥር 26 አንስቶ እስከ መጋቢት አጋማሽ ድረስ ብቻ የምክር ቤቱን ሕንፃ ደህንነት ለመጠበቅ ከሚያስፈልገው ገንዘብ በተጨማሪ ወደ ግማሽ ቢሊየን የሚጠጋ ገንዘብ ወጪ ያደርጋል። የምክር ቤቱ ችሎት በተጀመረበት የማክሰኞ ውሎ ዴሞክራቶቹ ትራምፕ ጥፋተኛ መሆናቸውን የሚያሳዩ መከራከሪያቸውን አስደምጠዋል። ዴሞክራቱ የምክር ቤት አባል ዴቪድ ሲሲሊኒ ይህን ብለዋል። ፕሬዚደንት ትራምፕ በምክር ቤቱ ላይ የተፈጸመውን የአመፅ ጥቃት ስለ ማነሳሳታቸው በተናጠልና በቀጥታ ተጠያቂ መሆናቸውን የሚያሳይ ከበቂ በላይ የሆነ ማስረጃ በማቅረብ እናረጋግጣለን። የዴሞክራቱ የምክር ቤት አባል ጆ ንጉስ በበኩላቸው ምንም እንኳ ትራምፕ አሁን በፕሬዚደንትነት ስልጣናቸው ላይ ያሉ ባይሆንም በሰሩት ስራ ግን ተጠያቂ መሆን ይገባቸዋል በማለት ተከራክረዋል። ጆ ንጉስ ን ፕሬዚደንቱ በመጨረሻ የስልጣን ዘመናቸው የግልበጣ ዓመፅ አነሳስተው ምንም እንዳልተደረገ ዝም ብለው መሄድ አይኖርባቸው። የጥፋተኝነት ውሳኔ እንዲተላለፍ ቢያንስ ሁለት ሶስተኛው የምክር ቤት አባላት ድምፅ ያስፈልጋል። ሃምሳ ዲሞክራቶች ሊወስኑ ይችላሉ እንኳ ተብሎ ቢታሰብ ከሪፐብሊካኖቹ ቢያንስ አስራ ሰባቱ ትራምፕ ጥፋተኛ ናቸው ብለው አብረው መወሰን ይኖርባቸዋል። ትራምፕ ጥፋተኛ መሆናቸው ከተወሰነባቸው የምክር ቤቱ አባላት እንደገና ትራምፕ ከአሁን በኋላ ከየትኛውም የመንግስት መዋቅር ውስጥም ሆነ የመንግስት ኃላፊነት ተመልሰው እንዳይወዳደሩና እንዲታገዱ መወሰን ይኖርባቸዋል። የቀድሞ ፕሬዝደንት ዶናልድ ትራምፕ ጠበቆች በበኩላቸው መጀመሪያውኑም ክሱን ለመመስረት የተፈለገው ለዚሁ አላማ ነው በማለት ይከራከራሉ። የፕሬዝደንት ጠበቆች ከሚመሩት መካከል ዴቪድ ሻን እንዲህ ያስረዳሉ for a great many Americans see this process for exactly what it is. የተከበሩ አሜሪካውያን እዚህ እየሆነ ያለውን ነገር ልክ እንደሆነ አድርገው ነው የሚያዩት። የፖለቲካ ወገንተኝነት ያላቸው ቡድኖች ዶናልድ ትራምፕን ከአሜሪካ ፖለቲካ ማራቅ ነው የሚፈልጉት። ብዙዎች የእሳቸውን የአሜሪካ ራዕይ ከሚጋሩትና ከ74 ሚሊዮን በላይ ከሚሆኑ አሜሪካውያን መራጮች መነጠል ነው የሚፈልጉት። እስከ እሁድ ድረስ ሊቀጥል ይችላል የተባለው ችሎቱ ዛሬ ረቡዕም በመካሄድ ላይ ይገኛል። ሁለቱም ተከራካሪ ወገኖች የየራሳቸውን መከራከሪያቸውንና ማስረጃዎቻቸውን ለማቅረብ 16 ሰዓታት አሏቸው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ